The Voice of America. የትግራይ ክልል ልዩ ኃይል የክልሉን መንግስት በመቃወም ወደ አማራ ክልል ገቡ የተባለው በሬ ወለደ ነው ሲሉ ምላሽ የሰጡት የትግራይ ክልል የመንግስት ኮሚኒኬሽንስ ቢሮ ምክትል ኃላፊ በሂደት ላይ ያለውን ምርጫ ለማወቅ የታለመ ነው ሲሉ አስተባብለዋል። የቢሮው ምክትል ኃላፊ አቶ ሀዱሽ ካሱ አክለውም በጎበዝ አለቆች የሚመራውን የአማራ ክልል በመሸሽ ሰው ሰላም ወዳለበት ትግራይ እየጎረፈ ነው ማለታቸውን ሪፖርተራችን ሙሉጌታ አጽበሀ ከመቀለ ዘግቧል። ዝርዝሩን እንዲህ ይዟል። የአማራ ክልል መንግስት የትግራይ ክልል ኢ ህገ መንግስታዊ ስርዓት በመቃወም ስልሳ የሚሆኑ የልዩ ኃይል አባላት ወደ አማራ ክልል ገብተዋል ብሎ መግለጹን ተከትሎ የትግራይ ክልል የኮሚኒኬሽን ቢሮ ምክትል ኃላፊ አቶ ሀዱሽ ካሱ ምላሽ ጠይቀናል። አቶ ሀዱሽ የአማራ ክልል መንግስት ያወጣው መረጃ ከእውነት የራቀና በር የወለደ መረጃ ነው በማለት አጣጥለውታል። የትግራይ ህዝብ የመክዳት ታሪክ የለውም ብለው የገለጹ አቶ ሀዱሽ በትግራይ እየተካሄደ ባለው ምርጫ በአምስት ቀናት ውስጥ ከሁለት ነጥብ ስድስት ሚሊዮን በላይ ህዝብ በመመዝገቡ ህዝብ ለምርጫ ያለው ፍላጎት በማየታቸው ሂደቱ ለማደናቀፍ የፈጠሩት ወሬ ነው ብለዋል። የትግራይ ህዝብ በአንድ ቀን ፍላጎቱን ነግሯቸዋል። ዘገባል ተብለው ከታሰበ እኮ በአንድ ቀን ሃምሳ ከሞተውን ተመዝግበዋል። በአምስት ቀን ደግሞ ሁለት ነጥብ ስድስት ሚሊዮን ህዝብ ተመዝግበዋል። ይህ ያስደንግጧቸዋል። ምርጫው በአማራ ክልል ቦርደር ያለው ህዝብ እራሱ ማለት ነው። ያን ሁሉ እያስፈራሮት ማለት ነው ተመዝግበዋል እና በአንድ ወገን በምልሻ ተገደ ነው። እንዴት 2.6 ሚሊዮን ከየት ታመጣለህ? 2.6 ሚሊዮን፣ እሺ አስገደደህ፣ እስኪ የሆነ ነው ወይ ምርጫ መፍረስ እኮ አይቀርም። ስለዚህ የራሳቸውን ገመና ለመሸፋፈን አንድ ሁለተኛ ምርጫውን ለማወቅ ከእውነት የራቀና የራሳቸውን ውድቀት ልክ ሁለት ዓመት ተኩል ሲያደርጉት የነበረውን ወሬ እየፈጠሩ ለማደናገር ይሞክራሉ። ግን ራሳቸውን በራሳቸው የራሳቸው ገደል ማሚተው ለራሳቸው ከማዳመጥ አልፎ የትግራይ ህዝብ የሚሰማቸው አይመስለኝም። የአማራ ክልል መንግስት በክልሉ ሰላም ማስጠበቅ ባለመቻሉና እንዲሁም የህዝብ ጥያቄ መመለስ ስላልቻለ ነው የሐሰት መረጃ የሚያሰራጨው ሲሉም ተችተዋል። አቶ ሀዱሽ በሰጡት መልስ በአሁኑ ጊዜ ሰላም ወዳለበት ትግራይ በጎበዝ አለቆች እየተመራ ካለው ክልል ህዝብ በሰላም ለመኖር እየጎረፈ ነው ብለው ህዝባችን ስለሆነ ደግሞ ተቀብለን እያስተናገድለን፣ በቀጣይም በሰላም እና በነፃነት ይኖራል ብለዋል። ባለፈው ሳምንት ማለት ነው። ጨንቋቸው ነው እንጂ ከአማራ ክልል እኮ ወደ ምዕራብ ትግራይ ጎርፎ መጥተዋል። ሁመራ ላይ ሰላም ስላጣ ሞራል ነው ይሰፈራል። ስለዚህ ይሄ እውነት ነው። ህዝብ እኮ ሰላም ይፈልጋል። ወጥቶ መግባት ይፈልጋል። እዛ ኮ በጎበዝ አለቃ የሚተዳደር ክልል ስለ ሰላም ስላለው ክልል የመናገር ብቃትና ሞራል የለውም ብ ያለው ኮ የላቸውም። ጎበዝ አለቃ እኮ ነው የሚያስተዳድረው የአማራ ክልል። ለምን የትግራይ ህዝብ ያጎሳቁላሉ? ለምን ቅማንትን ይገላሉ? ለምን ጉምዝን ይገላሉ? እዚህ ኮ የሚገደል ቀርቶ ችግር የሚደርስበት እኮ የማንም ብሔር ብሔረሰብ ህዝብ የለም። ስለዚህ የሚያሰጋው ወደ ህዝብ ቢመጣም የትግራይ ህዝብ ይቀበላሉ፣ ወገኑ ነው። ፀቡ ያለው ከገዢው መደቡ ነው። ፀቡ ያለው የተቀበረውን አህዳዊ ስርዓት እመልሳለሁ ከሚለው ነው። እና ዋናው ነገር ይሄ ደምረህ ስታየው የፈጠራ ወሬ ሁለት ዓመት ተኩል ሲያደርጉት ነበር። አሁን ግን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብቻ ሳይሆኑ የዓለም ማህበረሰብ አውቋቸዋል። አሁን ጥያቄ ማንሳት ጀምረዋል። በየጊዜው የትግራይ መንግስትና ገዢው ፓርቲ ህወሓት ለማጠልሸት በተደጋጋሚ የሚሰሩት ስራ አሁን በስልጣን ላይ ያለው መንግስት የህዝብ ተቀባይነት የሌለው መሆኑ ማሳያ ነው በማለትም ገልጸዋል። ለአሜሪካ ድምፅ ሙሉጌታ ጽብሃ መቀለም